ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስካርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁም የቀና ሁላችሁ እልልበሉ ይላል የባሪያው የዳዊት ቃል። ዛሬ ወገኖቼ በእግዚአብሔር ሐሴትን ያደረጋችሁ ደስ የተሰኛችሁ እግዚአብሔርን በማመስገን ውስጥ ያዋላችሁ እነሆ በውጣ ውረድ ውስጥ ባለው ሁኔታ ሁሉ እግዚአብሔር ሆይ ክበር፣ ተመስገን ስለ ዛሬው ቀን ያላችሁ ስንቶቻችሁ ናችሁ? እግዚአብሔር ይባርካችሁ። አዎ እግዚአብሔርን የምትባርክ ነብስ ምንጊዜ የምትባረካለች። እንደምናመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ ዛሬም ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በያላችሁበት ስፍራ ሆናችሁ እንግዲህ የእግዚአብሔርን ቃል ለማድመጥ የቀረባችሁትን ሁሉ እግዚአብሔር ደግሞ በምንም አይነት ሁኔታ ውስጥ ብትገኙም ዛሬ ከእናንተ ጋር ጉዳይ አለውና በልባችሁ ታስተናግዱት ዘንድ የእናንተ ፈንታ ነው። አዎ መራባችሁን መጠማታችሁን እግዚአብሔር ተመልክቶ ዛሬ ደግሞ የእናንተ እንግዳ ሆኖ ይቀርባል። ሲመጣም ታዲያ እግዚአብሔር በረከቱን ቸርነቱን ይዞ እንጂ ምንም ነገር ከእኔና ከእናንተ ፈልገው አይደለም። ከእኔና ከእናንተ የሚፈልገው ነገር ቢኖር የቀና ልብን ብቻ ነው። በዚያ ውስጥ ጌታ ተመቻችቶ መኖርን ይፈልጋልና ለእግዚአብሔር የሚመችን ልብ በዚህች ምሽት ማዘጋጀት መቻል አለብን። እግዚአብሔር ለዘላለም እየተመሰገነ ይሁን። ዝማሬን ጋብዛችሁ

güzel bu yeni geldin ya ya kalenin anlamı kesmiyor rengi ay

አመሻችሁ አድማጮች፣ አስቀድመን ባደመጥ ነው የምስጋና መዝሙር የዛሬውን ዝግጅታችንን ጀምረናል። እስከ ፍጻሜው ከእኛ ጋር ሆናችሁ ትምህርቱን እንደምትከታተሉ እምነታችን ነው። ወደ ዛሬው ትምህርታችን ከማለፋችን በፊት አብረን አንድ ላይ እንጸልይ። በሰማይ በምድርም የምትገዛ እግዚአብሔር አባታችንና አምላካችን ሆይ ዛሬም ደግሞ በሰጠህን ቀን ዛሬም ደግሞ በሰጠህን ጤንነት ኖ ይህንን ሁሉ ማየት ይችለናል። እግዚአብሔር አባታችንና አምላካችን ሆይ ኖ ልባችን አንተን ያመሰግናል። ስላደረክልን ጥበቃ፣ ስለ ዋልክልን ውለታ እግዚአብሔር ሆይ ክብር ለስሜ ይሁን እንላለን። ምስጋናችንን ደግሞ አንተ ለመቀበል እምቢተኛ አይደለም። ምንም እንኳን በደለኞች ብንሆን ምንም እንኳ ኀጢአተኞች ብንሆንም እግዚአብሔር ሆይ ልመናችንን እታደምጣለ መልስንም ትመልሳለ። ስለዚህም እጅግ አድርገን እናመሰግነሃለን። ባለማወቅ ዛሬ የወደቅንበት ባለማወቅ፣ ባለማስተዋል ዛሬ የተንሸራተትንበት ያነከስንበት ነገር ካለ እግዚአብሔር ሆይ እባክህ ይቅር በለን። የቤታችንን የቤተሰባችንን አንካሳ ነገር ሁሉ አስወግደ። እግዚአብሔር ሆይ በሙላት እንድትመላለስ ዛሬ እንጋብዘሃለን። እግዚአብሔር አባታችንና አምላካችን ሆይ ለቤተሰባችን ምናልባት እንቅፋት ሆነን ምናልባት ከእኛ ኀጢአት የተነሣ ከእኛ በደል የተነሣ በረከት ደግሞ እንዳይያዝብን ዛሬ ሕይወታችንን ትሠራ ዘንድ ወደ እኛም ትመጣ ዘንድ እግዚአብሔር አባቴና አምላኬው የበደልነውን ሁሉ ይቅር ትለን ዘንድ እንለምንሃለን። ለአገራችን ፈውስን እንለምንሃለን። ለምድሪቱ በረከትን እንድትሰጥ፣ ለቡቃያውም ሁሉ በረከት እንድትሆን እግዚአብሔር ሆይ ዝናብህን በጊዜው እንድትሰጠን የሚያስፈልገውንም መልካም ነገር እግዚአብሔር ሆይ በየወቅቱ እንድትሰጠን እንለምንሃለን። በዚህ ሁሉ ውስጥ ደግሞ እግዚአብሔር ሆይ በዚህች ምሽት ቃልህን እንድትባርክልን በአስተማሪው በመንፈስ ቅዱስ አማካኝነት ደግሞ እንድትናገረን እንለምናሃለን። ጌታ ሆይ ድካማችንን ሁሉ እርሳ። ልመናችን በፊትህ ስለ ከበረችና ስለ ተሰማች ክብር ለስም ይሁን፣ በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያውስም ስትልጽማን አሜን። አድማጮች፣ ባለፈው ጥናታችን እንደምታስታውሱት ኢየሱስ መጥምቁ ዮሐንስን ስለማክበሩና ንስሐ ያልገቡ ከተሞችን መገሰጹን እንዲሁም ጌታ አዲስ ጥሪን ለሰው ልጆች አቀረበ የሚሉትን ርዕሰ ጉዳዮች አንስተን ሰፋ ባለ መልኩ ተነጋግረን ነበር። ዛሬ ደግሞ ከማቴዎስ ወንጌል የምዕራፍ አስራ ሁለትን ትምህርት ይዘንላችሁ ቀርበናል። የዚህ ምዕራፍ ዋና ሐሳብ ግጭትና የኢየሱስ ከሃይማኖት መሪዎች ጋር ያደረገው የመጨረሻ መለያየት የሚል ነው። ግጭትና የኢየሱስ ከሃይማኖት መሪዎች ጋር ያደረገው የመጨረሻ መለያየት የሚል ነው። በማቴዎስ ወንጌል ውስጥ ያለውን የሐሳብ ቅደም ተከተልና ትኩረት በድጋሚ አንድ ጊዜ እንመልከተው። ይህን ከዘነጋን በዚህ ምዕራፍ ያለውን መልእክት በደንብ ለመረዳት አንችልም። የማቴዎስ ዓላማ የኢየሱስን የሕይወት ታሪክ ወይም የተከሰቱትን ነገሮች የጊዜ ቅደም ተከተል መስጠት አይደለም። የክርስቶስን ንጉሥነት መግለጽ ዋና ግቡ ነበር ብለን ደግመን ደጋግመን አስተምረናል ወይም ደሞ ገልጸናል። ንጉሥ ሆኖ ተወለደ። የመንግሥቱን ስነ ምግባር የሆነውን የንጉሥነቱን መግለጫ የተራራውን ስብከት ሰጠ። በሠራቸው ታምራት ኀይልና ስልጣን እንዳለው አሳየ። ከዚያም ሐዋርያቱን ላከ። ለዚህ ሁሉ የተሰጠው ምላሽ መልእክቱን አለመቀበል ነበር። ይህ ደግሞ የሚያሳዝን ነው። በጊዜው ከነበሩ የእምነት መሪዎች ማለት ከፈሪሳውያን ጋር ግልጽ የሆነ ግጭት ተፈጠረ። በመጀመሪያ እንደ ወዳጅ ነበሩ። አሁን ግን ሰንበትን በሚመለከት ግጭት ሲፈጠር እንመለከታለን። ሰንበትን የሚመለከት ጥያቄ በሁለት ቦታ እናያለን። አንዱ በርሻ ውስጥ ሲሆን ሌላው ደግሞ በምኵራብ ውስጥ ነው። ኢየሱስ የሰንበት ጌታ ነው። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና የማቴዎስ ወንጌል ምዕራፍ አሥራ ሁለት ቁጥር አንድን አንድ ላይ እናንብብ። በዚያን ጊዜ ኢየሱስ በሰንበት ቀን በርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር ይላል። በዚህ ሁኔታ ውስጥ ኢየሱስ የሰንበት ጌታ መሆኑን ሲናገር እናያለን። ወደ ሰንበት ጥያቄ ከመግባታችን በፊት ደቀ መዛሙርቱ እሸት ቀጥፎ የበሉበትን ምክንያት እኒ ለምን ነበር ቀጥፎ የበሉት? ቀጥፎ የበሉት ተርበው ስለነበረ ነው። ለምን ተራቡ? የተራቡት ኢየሱስን በመከተላቸው ነው። ጌታ ኢየሱስ ለወጣቱ ሰውዬ ለቀበሮዎች ጉድጓድ ለሰማይም ወፎች መስፈሪያ አላቸው ለሰው ልጅ ግን ራሱን የሚያስጠጋበት የለውም በማለት በማቴዎስ ወንጌል ምዕራፍ ስምንት ቁጥር ሀያ ላይ እንደ ተናገረው እናስታውሳለን። በዚህ ጊዜ ደቀ መዛሙርቱ ተርበዋል። ይህም ክርስቶስ ያለፈበትን ድህነት የሚያስታውሰን ነው። የደቀ መዛሙርቱን ሥራ አስመልክቶ ሲከላከል እናያለን። በዚህ ጊዜ ነበር ከሃይማኖት መሪዎች ጋር ልዩነት የተፈጠረው። እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። ቁጥር ሁለትን ይመለከቷል። ፈሪሳውያኑ ለኢየሱስ ክርስቶስ ለምን ትፈቅድላቸዋል? አሉት እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን አላነበባችሁምን? በማለት በቁጥር ሦስት ላይ ሐሳቡን ሲገልጽ ወይም ሲናገራቸው እንመለከታለን። ይህ ቃል በአንደኛ ሳሙኤል ምዕራፍ ሀያ አንድ ከቁጥር አንድ እስከ ስድስት ተጽፎ እናገኛለን። በአንደኛ ሳሙኤል ምዕራፍ ሀያ አንድ ከቁጥር አንድ እስከ ስድስት እንዲህም ይላል። ዳዊትም ወደ ካህኑ ወደ አቢሜሌክ ወደ ኖብ መጣ። አቢሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና ስለ ምን አንተ ብቻህን ነህ? ካንተስ ጋር ስለ ምን ማንም የለም አለው። ዳዊትም ካህኑን አቢሜሌክን የተላክበትን ነገርና የሰጠውን ትእዛዝ ማንም አይወቅ ብሎ ንጉሡ አንድ ነገር አዞኛል። ስለዚህም ብላቴኖቹን እንዲህ ባለ ስፍራ ተውኳቸው። አሁንስ በጅ ምን አለ? አምስት እንጀራ ወይም የተገኘውን በጄ ስጠኝ አለው። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ። ብላቴኖቹ ከሴቶቹ ንጹዋን እንደሆኑ መብላት ይቻላል አለው። ዳዊትም ለካህኑ መልሶ በእውነት ከወጣን ጀምረን እኛ ሰውነታችንን ከሴቶች ሦስት ቀን ጠብቀናል። የብላቴኖችም ዕቃ የተቀደሰች ናት። ስለዚህ ዛሬ እቃቸው የተቀደሰች በመሆኗ እንጀራው እንደሚበላ እንጀራ ይሆናል አለው። ካህኑም በርሱ ፋንታ ትኩስ እንጀራ ይደረግ ዘንድ ከእግዚአብሔር ፊት ከተነሣው ከገጹ ኅብስት በቀር ሌላ እንጀራ አልነበረምና የተቀደሰውን እንጀራ ሰጠው ይላል አድማጮቼ ድርጊቱ የተፈጸመው ሳኦል ንጉሥ በነበረበት በዳዊት ላይ ስደት በደረሰበትና ንጉስነቱ ተቀባይነት ባላገኘበት ጊዜ ነበር አሁን ደግሞ የጌታ ኢየሱስ ንጉሥነት ማለት መሲህነቱ ተቀባይነት አላገኘም በመሆኑም ለተከታዮቹ ሰንበት እንኳ ቢሆን ጥንቃቄ ያደርግላቸዋል ዳዊትም ውጤቱ የሙሴን ሕግ መሻር እንኳ ቢሆን ለተከተሉት ሰዎች የሚገባቸውን አደረገላቸው። እስቲ ማቴዎስ ምዕራፍ አሥራ ሁለት 4 አራት እስከ አምስት ያለውን ደሞ ወደ እግዚአብሔር ቤት እንዴት እንደ ገባ ካህናትም ብቻ እንጂ እርሱና ከእርሱ ጋር የነበሉት ሊበሉት ያልተፈቀደውን የመሥዋዕቱን ህብስት እንደ በላ አላነበባችሁምን ካህናትም በሰንበት በመቅደስ ሰንበትን እንዳያረግሱ ኀጢአትም እንዳይሆንባችሁ በሕጉ አላነበባችሁምን ብሎ ሲጠይቃቸው እንመለከታለን። ካህናት በሰንበት ቀን ይሠራሉ። ቁጥር ስድስት ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ ይላል ኢየሱስ ክርስቶስ። ፈሪሳውያኑ በጣም ቅዱስ አድርገው ከሚመለከቱት ከቤተ መቅደሳቸው በላይ እንደሆነ አድርጎ ራሱን ሲገልጥ እናያለን። ይህ ለፈሪሳውያኑ የግሣጼ ቃል ነው የተላለፈው የሰንበትን ግ ብቻ ሳይሆን የግሣጼንም ቃል ተናግሯል ማለት ነው። ቁጥር ሰባትን ተመልከቱ። ምሕረትን እወዳለሁ መሥዋዕትንም አይደለም ያለው ምን እንደሆነ ብታውቁስ ኀጢአት የሌለባቸውን ባልኮነናችሁም ነበር ይላቸዋል። ምሕረትን እወዳለሁ መሥዋዕትንም አይደለም የሚለው ቃል የተጠቀሰው ከሆሴዕ ምዕራፍ ስድስት ቁጥር ስድስት ነው ሆሴዕ ምዕራፍ ስድስት ቁጥር ስድስትን በኋላ ተመልከቱ ጌታ ኢየሱስ ሰንበትን አልተላለፉም ብሎ ለደቀ መዛሙርቱ ይከላከልላቸዋል ለምን እንዴት ምክንያቱም የሰው ልጅ የሰንበት ጌታ ነውና ቁጥር ስምንትን ይመለከቷል ጌታ ይህንን ሲል በእምነታቸው በጣም ከፍተኛ ስፍራ የያዘውን ጉዳይ ነው የነካው። በፈሪሳያኑ ዐይን ከዚህ በላይ ራሱን ታላቅ አድርጎ ሊናገር የሚችልበት ሁኔታ የለም። ከዚህም የተነሣ ቅራኔና መራርነት ስር ሰደደ። አሁን ደግሞ የእርሻውን ጉዳይ ትተን ወደ ምኵራብ እንሄዳለን። ጥያቄው ግን አሁንም ሰንበትን የሚመለከት ነው። ቁጥር ዘጠኝ ላንብብላችሁ። ከዚያም አልፎ ወደ ምኵራባቸው ገባ ይላል ቃሉ። ወደ ምኵራባቸው እንጂ ወደ ምኵራባችን እንደማይል ልብ ማለት አለብን። ስለ ቤተ መቅደሱም ተመሳሳይ ነገር ተናግሯል። በመጀመሪያ የእግዚአብሔር መቅደስ ነበር፣ በመጨረሻ ግን ቤታችሁ ባዶ ይሆናል ነበር ያለው። እስቲ በመቀጠል ደሞ ቁጥር አስርና አስራ አንድን እናንብብ። እነሆም እጁ የሰለለች ሰው ነበረ። ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን? ብለው ጠየቁት። እርሱ ግን ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይዞ የማያወጣው ሰው ማን ነው? ብሎ ሲጠይቃቸው እንመለከታለን አድማጮቼ ፈሪሳውያን ይህን እጁ የሰለለች ሰው ያስቀመጡት ሆን ብለው ኢየሱስን ለማጥመድ ይሆንን? ጉዳዩ እንዲህ ከሆነ የክርስቶስ ተቃዋሚዎች አምኖ የተቀበሏቸው ሁለት ነጥቦች ወይም ነገሮች አሉ። እነርሱም አንደኛ በሽተኛውን ለመፈወስ ክርስቶስ ኢየሱስ ኃይል እንዳለው አምነዋል። ቀደም ሲል እንዳየነው የክርስቶስ ተቃዋሚዎች ተአምር ለመስራት ያለውን ችሎታ ከጥያቄ ውስጥ አላስገቡ። ከዚህም የተነሳ ነው ይህን በሽተኛ በዚያ ያስቀመጡት። ሁለተኛው ነጥብህ ደግሞ ረዳት የሌለው ሰው በመንገዱ ሲያዩ ሰንበት እንኳን ቢሆን ከርህራዩ የተነሳ እንደሚፈውሰው አምነዋል። የተወደዳችሁ የጌታ ቤተሰቦች እነዚህ ሰዎች የኢየሱስን አምላክነት አምነው ተቀብለው ቢሆን ኖሮ ሁሉን ቻይነቱ እንደዚህ ግራ የተጋባባቸው አይሆንም ነበር። ኢየሱስ ዛሬም ታምርን ሲሰራ በየቤተ ክርስቲያኑ እናያለን። በቤቱ ውስጥ ለረጅም ዓመታት ኖሮ ዛሬም እንደ እነዚህ ፈሪሳውያን በድንቅ አሰራሩ ግራ የሚጋቡና በጥያቄ ሕይወታቸው ተሞልታ የሚኖሩ ቁጥር ስፍር የላቸውም። ኢየሱስ ዛሬም ይችላል፣ አው ታምርን መሥራት ለሱ ምንም የሚሳነው ነገር የለም።

Thank you. እነዚህ ሰዎች በሰንበት ቀን ስለ መፈወስ ሕጋዊነት የሚያቀርቡት ጥያቄ እርሱን ለማጥመድ የተወጠነ ነው። ነገር ግን ኢየሱስ ተቃዋሚዎቹን ራሳቸውን አጠመዳቸው። በግን በሰንበት ቀን እንኳ ቢሆን መታደግ እንደሚገባ ተስማምተዋል። የሙሴ ሕግም ይህን ያስገነዝባል። ቁጥር አሥራ ሁለት እንግዲህ ሰው ከበግ ይልቅ እንደ ምን አይበልጥም? ስለዚህ በሰንበት መልካም መሥራት ተፈቅዷል አላቸው። ዋናው ነገር በሰንበት መልካም መሥራት ተፈቅዷልን የሚል ነው። ጌታ ግን የእነርሱን መልስ ሳይጠብቅ ቁጥር 13 ላይ ከዚያም በኋላ ሰውየውን እጅህን እጅን ዘርጋ አለው ዘረጋትም እንደ ሁለተኛ አይቱም ደህና ሆነች ይላል። እግዚአብሔር ይመስገን። ኢየሱስ በሰንበት ቀን በሽተኛውን አዳነ። ሕግን ተላለፈ ማለት ነው። መልሳችን ምን ይሆን? ወገኖቼ መልሳችን ሕግን አልተላለፈም የሚል ሊሆን ይገባል። ፈሪሳውያኑ ኢየሱስን ለመግደል አሴሩ። ቁጥር 14 እንደመወረድ ብላችሁ ተመልከቱ። የሃይማኖት መሪዎቹና ኢየሱስ የተለያዩበት ሁኔታ፣ እንዲሁም እርሱን ለማጥፋት የወሰኑበትን ምክንያት ከዚህ ቀጥሎ አንድ በአንድ እንመለከታለን። ፈሪሳውያን ግን ወጥተው እንዴት አድርገው እንዲያጠፉት ተማከሩበት የሚለውን አሁን በጠቀስኩት ክፍል በቁጥር 14 ላይ እንመለከታለን። እስከዚህ ጊዜ ድረስ ወዳጆች ነበሩ። በራሳቸው መንገድ ከእርሱ ጋር ሊሄዱ ይፈልጉ ነበር። ጌታ ግን ከእነርሱ ጋር ሊሄድ አልፈቀደም። ስለሆነም ጠላቶቹ ሆኑ። በእነርሱ መካከል መለያየት የሆነው ከምን የተነሣ ይመስላችኋል? ወገኖች ልብ በሉ። ይህ መለያየት በሁለቱ መካከል የመጣው በሰንበት ጥያቄ ላይ ነው። በሰንበት ጥያቄ ግጭቱ ምግሃድ ወጣ። በመስቀሉ ስር ሆነው እጃቸውን አጣጥፎ እስከሚመለከቱት ድረስ ጥላቻቸው ሊረግብ አልቻለም። እርሱን ለመግደል አሴሩ። በዚያኑ ሰዓት ሊይዙት ይችሉ ነበር፣ ነገር ግን ሕዝቡን እፈሩ። ቁጥር አሥራ አምስት ኢየሱስም አውቆ ከዚያ ፈቀቅ አለ። ብዙ ሰዎችም ተከተሉት፣ ሁሉንም እፈወሳቸው። ስሙ ይባረክ። የፈሪሳውያኑ ድርጊት ኢየሱስን ለጊዜው ፈቀቅ እንዲላ አደረገው። ምክንያቱም ሰዓቱ ገና አልደረሰም ነበር። ሰዓቱ እስኪደርስ ድረስ ሊነኩት አይችሉም። እዚህ ላይ ኢየሱስ ከሕዝቡ መካከል ጥቂቱን ሳይሆን ሁሉንም እንደ ፈወሳቸው ልብ ልንል ይገባል። ሃሌሉያ፣ እግዚአብሔር ይመስገን። ይህ የሆነው በዚያኑ ቀን ነው። ይህም በጣም አስደናቂ ነው። በመ መቀበልና ባለመቀበል መካከል መወሰን ነበረባቸው። ዛሬም እንደዚሁ ነው ወገኖቼ። ኢየሱስ ተቃዋሚዎች አሉት። ይህን መዘንጋት የለብንም ወገኖቼ። በመጥፎ ጨዋታና በመጥፎ መጻሕፍት ዛሬም ቢሆን ይሳለቁበታል። አንድ ሰው የኢየሱስ ጠላት ወይም ወዳጅ ሊሆን ይችላል። ይህንን ምስል ደግሞ በአንድ ጊዜ አንድ ሰው ሁለቱንም ሊሆን አይችልም። ለአንተም ፈራጂ ወይም አዳኝ ነው መሆን የሚችለው። ይህን ድንቅ ጌታ ኢየሱስ ክርስቶስን ዝም ብለህ ማስወገድ ወይም ችላ ብለህ ቃሉን እየሰማ ማለፍ የለብህም። ሰላምታውን ቀደም ብሎ ከጻፈልን በኋላ እኔ ከሰኞ እስከ ዓርብ ድረስ ያለውን የመጽሐፍ ቅዱስ ጥናት በመከታተል ላይ እገኛለሁ። አንዳንድ ቀን ደግሞ የራዲዮናችሁ ሞገድ ይበላሽና በጥራት ማዳመጥ ያዳግተኛል። በዚያን ጊዜ የምናገኘው ትምህርት እያመለጠን ነውና እባካችሁ ይህ የመጽሐፍ ቅዱስ ትምህርት በራዲዮ ትምህርት እንዳመልጠን ራዲዮ ጣቢያችሁን በደንብ በጥራት በሚሰማበት ሁኔታ አስተካክሉልን በማለት አስተያየቱን የለገሰን ተማሪ ሲሳይ ታደሰ ከኮቾሬ ወረዳ ፍስሐ ገነት ነው። በጌታ የተወደድክ ወንድማችን ተማሪ ሲሳይ ታደሰ፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ አሁን ባለህበት ስፍራ ይብዛልህ እያልን እኛም ሰላምታችንን እናቀርብልሃለን። ውድ ተማሪ ሲሳይ ስለ ጻፍክልን ደብዳቤህ እጅግ አድርገን እናመሰግነሃለን። ያለህን ቅናት በመመልከት እኛም የራዲዮ ሞገዱን ለማስተካከል ሞክረናል። አሁን በጥራት የሚሰማ ይመስላል ብቻ። ለማንኛውም በአጭር ሞገድ የሚደመጥ ራዲዮ ጣቢያ ሁልጊዜ እንደዚህ አስቸጋሪ ነው። በጋ ላይ የሚደመጥበት ሁኔታና ክረምት የሚደመጥበት ሁኔታ ይለያያል እና ስለዚህ በጥራት ማዳመጥ እንድትችሉ ትምህርቱንም ደግሞ መከታተል እንድትችሉ የበኩላችንን ከማድረግ ወደ ኋላ አላልንም። እኛም እያደመጥ ነው ነው። እግዚአብሔር ደግሞ እንደ ፈቀደ ሁሉንም ነገር ያከናውናልና ማዳኑን የሚከለክል ማንም የለም። በበጋ የአየር ሁኔታ እንደ አቅሙና እንደ ሁኔታው እናዳምጣለን። በክረምቱም የአየር ሁኔታ ደግሞ እግዚአብሔር እንደ ፈቀደልን መጠን የማዳኑን ወንጌል እናዳምጣለን። እግዚአብሔር ይህንን ደግሞ በእያንዳንዳችን ልብ ስለሚያከናውን አዎ፣ ስሙ ይባረክ ከማለት በስተቀር ታዲያ ተማሪ ሲሳይ ምን እንላለን? አንተም በጸሎት አትርሳን። ደብዳቤ ያንተም የጓደኞችህ አይለን እያልን በዚህ ዝማሬ እንሰናበታሃለን። ማዳኑን አይትንዋ ለውቶናለና ጌታችን በስሙ እንመሰክላለን። ሰዎች ይህን ስሙ የቀደመው ለቅሶን የቀደመው ሀዘ ክብራን አድማጮች የዛሬው ዝግጅታችን እዚህ ላይ ያበቃል። እንደ ወትሮ ሁሉ ከእናንተ ጋር እስካሁን ድረስ የቆየ ነው። በቴክኒኩ በኩል ዓለማየሁ ዳዊት ነው። በትምህርቱ በኩል እኔ አበበ ከበደ ወርቅ የነበርኩኝ ደህና ድሩ I'll never We grab